በሀገሪቱ የህግና በተያያዘ መልኩ የመብት መጣስ በየጊዜው ከህብረተሰቡ ዘንድ በተደጋገሙ ጊዜያት እሮሮ የሚሰማበት ዘርፍ መሆኑ የአደባባይ ምስጢር ሆኖ ከርሟል። ይህንን በሚመለከት ከመንግስት በኩል ግንዛቤ የተወሰደበት በመሆኑ ሊስተካከል የሚችልበትን መንገድ በመቀየስ የፍትህና የህግ ስርዓት ማሻሻያ ብሔራዊ ምክር ቤት አስራ ሦስት አባላትን ያቀፈ መቋቋሙን ዓቃቤ ህጉ አቶ ብርሃኑ ጸጋይ ገልጸዋል። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው ለህዝብ ተወካዮች ምክር ቤት ሪፖርት በሚያቀርቡበት ጊዜ የህግና ፍትህ ጉዳዮች አማካሪ ጉባኤ እንደ ተቋቋመ በሪፖርታቸው ላይ ገልጸዋል። ይሄ የህግና ፍትህ ጉዳዮች አማካሪ ጉባኤ አስራ ሶስት አባላት ያሉት ሲሆን ዋናው ተግባሩም የሙያ የእውቀትና የክህሎት መሰረት በማድረግ የህግና የፍትህ ስርዓታችን ለማሻሻል የሚያስችሉ የለውጥ ሀሳቦችን ለመንግስት በማቅረብ መንግስትን ማማከርና በፍትህ ስርዓት ውስጥ የሚታዩ ችግሮችን በፍትህ ስርዓት የሚታዩ የተሻሉ ነገሮችን ጎለበቱ ወደ ህብረተሰቡ በማድረስ የህብረተሰቡን ተጠቃሚነትና አጠቃላይ ለሀገራችን የፍትህ ስርዓት ጠቃሚ ሀሳቦችን ማመንጨት ነው። ህጉም ተቀርጾ ሳለ በአፈጻጸሙ ላይ ችግር አለበት በማለት አስምረውበታል። በአተገባበራችን ላይ የሚታዩ ችግሮች ህግም እያሉ አሰራርም እያለ ተቋማትም እያለ በእለት ተእለት አፈጻጸማችን ላይ የሚታዩ ችግሮች አሉ። ይሄን በመሰረቱ ለመለወጥ በየጊዜው የተቀረጹ ወይ ደሞ የተዘረጉ የለውጥ መሳሪያዎች አሉ። እነዚህ የለውጥ መሳሪያዎች ያዝ ለቀቅ እየተደረጉ ሲሰሩ የነበሩ መሆኑንና ከዚያ ተሻግረን የለውጥ መሳሪያውን ወይ ደሞ የለውጥ ስራውን ተቋማዊ ቅርጽ በማስያዝ መፍታት ከጀመር አጠቃላይ ችግሩን ለመፍታት እና የስርዓቱን የውስብስብነት ግምት ውስጥ በማስገባት ልንፈታ ወይ ደግሞ ልንሻገረው ይገባል የሚል ነው። ይሄን እንግዲህ ሰፊ ችግርና ውስብስብ ችግሮች ለመፍታት ወይ ደግሞ ለመሻገር በስርዓት ውስጥ ያሉት ይሁን አጠቃላይ አገሪቷ ያላት የህግ ባለሙያዎች በልምድም በብቃትም መልምሎ ወደዚህ ስራ በማስገባት ይህንን ችግር ልንሻገረው እንችላለን የሚል አቅጣጫ ነው በመንግስት ያለው። በምክር ቤቱ አባል የሆኑት በዳኝነት የሰሩ በአዲስ አበባ ዩኒቨርሲቲ የህግ መምህር አሁን ደግሞ የራሳቸው የአማካሪ ጽፈት ቤት ያላቸው ፕሮፌሰር ጥላሁን ተሾመ ያከሉበት፣ በዚህ ረገድ የፖሊሲ ማዕቀፉ እንደገና መፈተሽ ካለበት አዳዲስ ፖሊሲዎችን መቀረጽ ካለባቸው ያንንም እየተመለከቱ ተገቢ ናቸው የተባሉ የተለያዩ የውሳኔ ሀሳቦችን እና ምክር ማበርከት ነው። ዋናው እንግዲህ እዚህ ጉባኤ ዓላማ ነው። አንደኛም መስተካከል ያለባቸው እንዲስተካከሉ፣ አዲስ መለወጥ ያለባቸው እንዲለወጡ፣ በነበሩበት መቆየት የሚችሉትም በነበሩበት እንዲቆዩ ይደረጋል። ሕጉን በተመለከተ ማለት ነው እንግዲህ ከሁለት አቅጣጫ ነው። ሌላኛው ዘርፍ መዋቅራዊ ፍተሻ ማድረግ ነው እና ይህንን ሕጉን ስራ ላይ ለመዋል የተቀመጠው ተቋማዊ መዋቅር ምን ያህል ያሉትንስ ሕጎች ተገቢ ናቸው የሚባሉትንስ ሕጎች ስራ ላይ ያውላል የሚለው በሰፊው ሲያነጋግር የቆየ ነው። በህገ መንግስቱ ላይ የህግ አገልግሎት የሚሰጡ ተቋማት በተለይም የዳኝነት ተቋማት በነጻነት ስራቸውን ያካሂዳሉ ይላል። ነገር ግን ምን ያህል ነጻ ናቸው የሚለው በጣም አነጋጋሪ የሆነ ጥያቄ ነው። እንግዲህ እንደ ባለሙያ መደምደሚያ ላይ መድረስ አልችልም። በጥናት ለመታገዝ አለበት። አንዱም ስራችን ይሄ ነው። ጌታቸው ተድላ ሀይሌ ጊዮርጊስ ለዶቸቬሌ ራዲዮ ከአዲስ አበባ